ጋቢና ጋቢና፣ ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። መስታወት አድራጋውን በዚች አሪፍ ታክሲ ጋቢና ተሳፍራለች። ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን ቀልድና ፖለቲካ ይሆናል። ቀልድና ፖለቲካ። ከአምስት ዓመታት በፊት አንድ ታሪክ እንንገራችሁ። የደቡብ አፍሪካ ቴሌቪዥን ኤስኤቢሲ የሀገሪቱን ታዋቂ ሰዎችና መሪዎች በአሻንጉሊት መስሎ በስላቅ የሚተቸውን ዘኒውስ ዝግጅት ለሕዝብ አይመጥንም ሲል ከአየር አግዶ ነበር። ሬዚን ሙጋ ፕሬዚዳንት ሙጋቤ ጤናውት እንዴት ነው? ሀብቴ ነው ያልከው? ሀብቴ ብዙ ነው። የዚምባብዌ መንግስት ይህንን የቀልድ ዝግጅት እንዳይተላለፍ ከልክሏል። በደቡብ አፍሪካ የአንግሊካን ቤተ ክርስቲያን ሊቀ ጳጳስ ዴዝሞንድ ቱቱ ዘኒውስ በቱቱ ላይ የሚያፍይዝ አሻንጉሊትም አለው። ተው እንጂ በእኛ ላይ እንዲቀልዱብን ማንፍቀድ ሲሉ ድጋፋቸውን ሰጥተው ዝግጅቱም በቴሌቪዥን ቀጥሏል። እዚህ በዩናይትድ ስቴትስ ደግሞ ያለ እቀባ ቀልድና ቁም ነገር የሚስተናገድባቸው በርካታ የቴሌቪዥንና የሬዲዮ ዝግጅቶች አሉ። ከእነዚህ መካከል ደ ዴይሊ ሾው የሚባለውን እንዲያስተናግድ ደቡብ አፍሪካዊ ወጣት ኮሜዲያን ትሬቨር ኖያ ተሰይሟል። የቴሌቪዥን ዝግጅቱ ታዋቂ አሜሪካውያንን፣ ፕሬዝዳንቱን ጨምሮ በመተቸት ይታወቃል። ዲሞክራሲ የመናገር ነጻነትና ነጻ ማህበረሰብ ለትችት ሁልጊዜም ክፍት ነው። በኢትዮጵያስ ይቀለዳል? ለህብረተሰቡ ሊሰጥ ይችላል ፋይዳ? ለእኛ ግን ምንም እዳ ነው እንጂ ፋይዳ የለውም። ኮሜዲያን ክበበው ገዳ በኢትዮጵያ የፖለቲካ ቀልድ የሚያስከፍለውን ዋጋ ሲገልጽ ነው የሰማ ነው እና እዚህ ስ ትገባታል ካሁን በኋላ ሾ ቃሊቲም ያልኛል። እዚህ ከዋሽንግተን ዲሲ የስቱዲዮ እንግዶች ከአዲስ አበባ ደግሞ በስልክ ያነጋገር ናቸውም አሉ እንደው አንድ ጥያቄ ላንሳ እንግዲያውስ በኢትዮጵያ መንግስት፣ ወይ በቀበሌ ወይ በአካባቢ አስተዳደር በአደባባይ መቀለድ ይቻላል አይቻልም? እንደዛ እንኳን ጥሩ አይደለም የተለመደም አይደለም። በአምስቱ አመት ልማት መርሃ ግብር አልታቀፈም ነው የምትለው። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የምሽቱን አጠር ያሉ ዜናዎች የማስደምጣችሁ፣ ጽዮን ግርማ ነኝ። የአዲስ አበባና የኦሮሚያ የተቀናጀ ማስተር ፕላንን በመቃወም ከአንድ ወር ከአስር ቀናት በፊት የተጀመረው ተቃውሞ አሁንም እንደቀጠለ መሆኑን በዚህ ሳምንት የታሰሩ ሰዎች ይፈቱ፣ ህይወታቸው ለጠፉ ዜጎች ፍትህ ይሰጣቸው፣ የመከላከያ ሰራዊት አባላት ከትምህርት ቤት አካባቢ ይራቁ የሚሉ ተቃውሞዎች በምዕራብና በምስራቅ ወለጋ እንዲሁም በምዕራብ ሐረርጌ አንዳንድ ከተሞች ቀጥሎ መዋሉን የኦሮምኛ ዝግጅት ክፍል ባልደረቦቻችን ዘግበዋል። ዩናይትድ ስቴትስ መንግስት ደቡብ ኢትዮጵያ ውስጥ የነበረውን የሰው አልባ አውሮፕላን ጣቢያ መዝጋቷን አስታወቀች። ሰው አልባ አውሮፕላን ጣቢያው በክልሉ ከዩናይትድ ስቴትስ የጸረ ሽብርተኛነት ጥረቶች አንዱ እንደነበረም ይታወቃል። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ዛሬ ለቪኦኤ የአፍሪካ ቀንድ አገልግሎት በሰጠው መግለጫ ዩናይትድ ስቴትስ ወታደራዊ ጦር አባላት ከእንግዲህ አርባ ምንጭ አይኖሩም ብሏል። ፓስፖርት የማያስፈልገው የአውሮፓ ሸንጋይ ቀጠና አደጋ ላይ መሆኑን ጀርመን አስጠነቀቀች። ጀርመን ይህን ማስጠንቀቂያ ይፋ ያደረገችው ፍልሰተኞችን ለመቆጣጠር በሚል ስዊድንና ዴንማርክ አዲስ የድንበር መቆጣጠሪያ ሕግ በማውጣታቸው እንደሆነም ታውቋል። በሬክተር መለኪያ ስድስት ነጥብ አንድ የተመዘገበ ረደ ምድር ዛሬ ሰኞ ማለዳ ላይ ሰሜን ምስራቅ ህንድን አናውጦ በትንሹ ዘጠኝ ሰዎች መግደሉንና ሌሎች አያሌ ማቁሰሉን ተነገረ። ነውጦ የደረሰበት አካባቢ ባንግላዴሽና ባንግላዴሽ እንደሚያዋስንም ተገልጧል። የብሪታንያ የውጭ ጉዳይ ሚኒስትር ከአይሲስ የተሰራጨ ነው ተብሎ የታመነን አንድ ቪዲዮ በመመርመር ላይ መሆኑ ተሰማ። ዜናው አበቃ። ከቀሪ የጋቢና ቪኦኤ ዝግጅት ጋር አብራችሁን ቆዩ። Gamma B O W. Big enough to ride. Ragatari. Gabina Guzwa chen i katlal Henok semmagzerna. Mist aut aragaw abren kadmasin shager nalachwalen. Gamma B O W. Let's cross boundaries together. This is the Daily Show with John Stone አሜሪካውያን በመሪዎቻቸውና በራሳቸውም ጭምር በግልጽ በአደባባይ መሳቅ ያውቁበታል። ፕሬዚዳንት ጳጳስ፣ የቴሌቪዥን ዜና አቅራቢዎችና ታዋቂ ሰዎች ሁሉ በዝነኛው ደ ዴይሊ ሾው በኮሜዲ ሂስ ይጠረባሉ፣ ይሳቅባቸዋል። በራሳቸው ላይ ከት ብለው ይስቃሉ። በዚህ የኮሜዲ ሴንትራል የምሽት የቴሌቪዥን ዝግጅት ታዲያ ቀልድ የዋዛ ፈዛዛ ነው ብለው መሪዎቹም አይንቁትም። እንዲያውም አድናቆታቸው ትልቅ ነው። በዚህ ዝግጅት ለቃለ መጠየቅ ሲጋበዙ ደግሞ አቤት ወዴት ብለው ነው ከተፍ የሚሉት። የቀድሞ አዘጋጅና አቅራቢው ጆን ስቱዋርት ታዲያ ለእንግዶቹ ትልቅ ከፍተኛ ክብር አለው፣ ግን ደግሞ በስራቸውና በተናገሩት ጉዳይ ደግሞ ማፌዝ ስራው ነው። ምን ነው ብርሽ አንተ ትራሽ። ጆን ስቱዋርት ለወዳጆቹ ለጓደኞቹም ቢሆን አይመለስም። የኤንቢሲ ናይት ሊኒውስ አዘጋጁ ወዳጁ ብራያን ዊሊያምስ ከተከበረበት የታመነ አሜሪካዊ ድምጽ በሚል ከተሰጠው ክብር ሲወድቅ ጆን ለወዳጁ አልተመለሰም። በሂስ ጠረበው፣ ውሸቱን አጋለጠ፣ ሳቀበት፣ አሳቀበት። የደቡብ አፍሪካው አንግሊካን ቤተ ክርስቲያን ጳጳስ ዴዝሞንድ ቱቱ በአንድ ወቅት በደቡብ አፍሪካ ቴሌቪዥን ዛኒውስ የሚባል ዝግጅት ላይ ቀርበው በራሱ የማይስቅ ማህበረሰብ፣ ራሱን የሚኮፍስ ማህበረሰብ ችግር ያለበት መሆኑን ያሳያል ብለው ነበር። ዘኒውስ የደቡብ አፍሪካ መሪዎችን በአሻንጉሊት መስሎ በኮሜዲ ስላቅ ወይም ሳታይር ያደርጋል። የነጻነት አባታቸው ኔልሰን ማንዴላ፣ ዴዝሞንድ ቱቱን፣ ፕሬዚዳንት ዙማን፣ አረ ቤኒ ማካርቲም ሳይቀር እንዲሁሬ ፕሬዚዳንት ሙጋቤ ጤናውት እንዴት ነው? ሀብትን ያልከው ሀብቴ ብዙ ነው። ስለጠየከኝ አመሰግናለሁ። ለነገሩ ነገርን ያነሰዋል በሚል ነው እንጂ ዛሬ የምንነግራችሁ ስለ አሜሪካዊው ዘ ዴይሊ ሾው እና ስለ ደቡብ አፍሪካዊ አቅራቢው ትሬቨር ኖህ ነው። በመስከረም ወር ውስጥ አሜሪካውያን የሚወዱትንና የሚያደንቁትን ኮሜዲያን አረኛም እንወደዋለን ጆን ስቱዋርትን ሸኝተው ደቡብ አፍሪካውያኑን ትሬቨር ኖዋ እሱንም እንወደዋለን ተቀብለውታል። ያው አቀባበሉ ልክ እንደ የሰው መልክ የተለየ ቢሆንም የተወለደው እንደ አውሮፓውያኑ አቆጣጠር በ1984 ዓ.ም በደቡብ አፍሪካ ጆሀንስበርግ ከተማ ነው። እናቱ ደቡብ አፍሪካዊት፣ አባቱ ደግሞ የስዊዝ ዜጋ ነው። ቤተሰቦቼ ጥቁርና ነጭ ናቸው። እናቴ ጥቁርናት፣ አባቴ ደግሞ ነጭ ነው። በወቅቱ የተከለከለ ነበር፣ ግን እነሱ ግድ አልነበራቸው። እናቴ ያበጠው ይፈንዳ ው ነጭ ወንድ ነው የምፈልገው ው አምጡልኝ አምጡልኝ ስትል፣ አባቴ ደግሞ ያው እንደምታውቁት የስዊስ ሰዎች ቸኮሌት ይወዳሉ። ከተለያየ የዘር ሀረግ የተገኘው ትሬቨር በተለያየ ባህል በሶዌቶ ውስጥ ማደጉ ለዛሬው የኮሜዲ ስራው ታላቅ መሰረት ሆኖታል፤ ይላሉ አድናቂዎቹ። በአፍሪካ አህጉሪ አገሩ ሰዎች ትሬቨር ኖሃ ለዚህ ታላቅ ተመልካች ላለው የአሜሪካን ቴሌቪዥን ዝግጅት አቅራቢነት በመብቃቱ ተደስተዋል። በተለያዩ የማህበረሰብ የመገናኛ ብዙሀን ስለ ትሬቨር ኖዋ ደ ዴይሊ ሾው ዝግጅት አዘጋጅ በመሆኑ ብዙ እየተባለ ነው፣ ከድጋፍ እስከ ተቃውሞ። ለምሳሌ በፌስቡክ ስለ እሱ የተነገሩትን ብንወስድ ይህ ፕሮግራም በጣም ጥሩ እንደሚሆን ምንም ጥርጥር የለኝም። ብዙ ተቃውሞ ሊደርስበት ይችል ይሆናል። እኔ ግን በስራዎቹ ሁሉ ከጎኑ ነኝ። በርታ ትሬቨር። የመጀመሪያ ስራው ምንም ሊገባኝ አልቻለም። ከዚህ በፊት ጆን ስቱዋርት ይሠራ ከነበረው ፍጹም የተለየ አለመሆኑ ጽሁፉ ተመሳሳይ ነው ማለቴ አቅራቢው ጆን ስቱዋርት በትሬቨር ከመቀየሩ በስተቀር የሚመስለው የአንድ አስተማሪን የማስተማር እቅድ እየፈጸመ እንደሆነ ነው። ትሬቨር የልጅነት ህይወቱ ብዙ ማስደሳች ና የሚያዝናና አልነበረም። የሁለት ወንድሞቹ አባት የሆነው እንጀራ አባቱ ከትዳር መፍረስ በኋላ እናቱን በሁለት ጥይት ተኩሶ ክፉኛ ቁስሏል። ራሱን ትሬቨርን ሊገድለው ይዘትበትም ነበር። ስለ ፖለቲካ የጠለቀ እውቀት የለኝም። የሚያዝናናው ነገሮችን በጥልቀት መመልከቻ በመሆኑ ነው። ጆን ስቱዋርት አሁን ላለበት ደረጃ ፕሮግራሙን ለማድረስ 16 ዓመታት ወስዶበታል። ትሬቨር ባህሉን ተላምዶ በዚህ በአጭር ጊዜ በአሜሪካውያን ዘንድ ተወዳጅነትን ማትረፉ በብዙዎች ዘንድ በብቃቱ እንዲተማመኑና This is surreal for me. I'm not going to lie. Growing up in the dusty streets of South Africa, I never dreamed that I would one day have, well, two things really: um, an indoor toilet and, and a job as host of The Daily Show. Welcome now... to and now I have both. I can feel my face when I'm with you. But I love it. But I love it. Oh, I can feel my face when I'm with you. But I love it. But I love it. Oh, and I know she'll be the death of me. At least we'll both be enough. And she'll always get the best of me. The worst is yet to come. All the misery was necessary when we're deep in love. Cause I know, yes I know, girl I know. She told me, don't worry. የጋቢና ቪኦኤ ጉዞአችን ይቀጥላል። የምሽቱ የመወያያ ጉዳያችን ሀሳብን በቀልድ በቧልት፣ በስላቅ መግለጽ ላይ ይሆናል። ውስጠ ወይራ፣ ምሳሌያዊ አነጋገር ወዘተ፣ ሁሉም የመናገር መብቶች ናቸው። በኢትዮጵያና በሌሎች የአፍሪካ ሀገሮች የመሳለቅ መብት ተከብሯል ትላላችሁ? በኢትዮጵያ መንግሥቱን ወይንም የቀበሌና የአካባቢ አስተዳደርን በይፋ በአደባባይ ልትቀልዱባቸው ወይንም ሊቀለድባቸው ይችላል? መልሱም ከእናንተው ብለናል። የደወሉት ቁጥር መስመሩ ለጊዜው ዝግ ነው። ሄሎ ጤና ይስጥልኝ። እንደምን አመሹ? ሄኖክ እባላለሁ ሄኖክ ሰማ እግዚር ነው ስሜ። ጋዜጠኛ ነኝ። የህዝብ አስተያየት እየሰበሰብኩኝ ነው። በኢትዮጵያ መንግስት፣ ወይ ደግሞ በቀበሌ አስተዳደር፣ እንደዚሁ በአስተዳደሩ ዙሪያ እንደው መቀለድ ይቻላል? ኢትዮጵያ በቴሌቪዥን ወይ በሬዲዮ እንደዚያማ አይቻልም፣ አይቻልም። ቢደረግ ምን ያመጣል? ከመንግስት ጋር እንደዛ፣ እኛ ጋር ቢሆንማ በጣም ነው የማመሰግነው። ከየት ከተማ ነው? መቀለድ ስል እንዲያው ቀልድ፣ አሁን በቴሌቪዥን ዝግጅቶች ትከታተያለሽ? ዴይሊ ሾው ትሬቨር ኖዋ ለምሳሌ በፕሬዚዳንት ኦባማ ላይ ይቀልዳሉ አይደል? ኢትዮጵያ በመንግስት ላይ መቀለድ የሚቀልዱ ሾዎች ታያለሽ? የስታንዳፕ ኮሜዲ ወይ እንደዚህ ቢኖር ግን ትመለከቻለሽ? አንቺ የት ከተማ ነው የምትኖሬው? ደሴ። ደሴ፣ ደሴ ተምሬ ያለውን የአብዮታዊት ኢትዮጵያ በፊት አብዮታዊ ኢትዮጵያ ነው አገር ግዛት። ተማሪ ነሽ? መንግስት ሰራተኛ? ምን አይነት ቀልዶች ነው ደስ የሚልሽ አንቺ? ለምሳሌ እስቲ አንድ ቀልድ ንገሪኝ፣ ለመሳቅ ዝግጁ ነኝ። ይዞሽ ለምሳቅ ምናምን ሲሆን አሁን ነዛ ምሽት ነው ተኝቼ ምናምን የተነሳሁት። ወይ ከእንቅልፍሽ ቀሰቀስኩሽ? ይሄ ራሱ በቃ የማያስቅ ቀልድ ነው። ሄሎ፣ እንዴት አመሹ? ሰላም ነው? እንዴት ነው? አለን አለን። በኢትዮጵያ ኔትወርክ እኮ ይቆራረጣል። ምን ምን አልክ? በኢትዮጵያ በመንግስቱ ላይ ወይ ደግሞ በቀበሌ አስተዳደር፣ አሁን እንደው ቀልድ በአደባባይ መቀለድ ይቻላል? በቀበሌ ለማ አይቻልም። አሳቆት ምን ነው እንደዚያማ? አይቻልም፣ አይቻልም ቢደረግ ምን ያመጣል? እንደዚያማ ማድረግ እኮ ከመንግስት እ ጃጋሆ በጣም ነው የማመሰግነው። ከየት ከተማ ነው? እኔ ከ እነሱ ለታችኞቹ አለቆች ይሰጣሉ። ታችኞቹ አለቆች አቃጥላቸዋል። ትኩስ ድንጨርለም ለበታቾቹ ይሰጣሉ። ታችኞቹ ደግሞ አቃጥላቸዋል። ለእናንተ ለእኛ አለቆች ይሰጣሉ። የእኛ አለቆች ደግሞ እኛ ላይ ዘረግፋሉ። እኛ ግን የት እናርጎ ተቃጠል ለማለት ሄኖክ በለፍ ተቀደም ወይም ራን ደምሊ የሚለውን እንዲያውም ማሻሽሎ ይገልጸዋል። በስልክ ያነጋገራቸውን የጋቢና ቪኦኤ አድማጮች አስተያየት ያደመጥ ነው። አሁን ደግሞ የስቱዲዮ እንግዳ አለን። ጌታቸው ንጋቱ ይባላል። የፖለቲካ ግንኙነት ያጠና ባለሙያ ነው። ሰላም ጌታቸው፣ እንዴት አመሸ? እንደምን አመሻችሁ። እንግዲህ ከዝግጅቱ ሰምተሃል። በኢትዮጵያ የፖለቲካ ቀልዶች በስፋት ሲስተናገዱ ይታያል ወይ? በአሁኑ ሰዓት ያ እንደዚ አይነት የፖለቲካ ቀልዶች ወይ ስላቆችን እናያለን ማለት ይከብዳል። በተለይ በመገናኛ ብዙኃን ሳይሆን በተለያዩ ኢንፎርማል በሆኑ መድረኮች ላይ አንዳንድ የሚተላለፉ ነገሮች ነበሩ። እሱም ግን እየጠፋ ነው። ኮሜዲያኖች ከፖለቲካ ይልቅ በተለያዩ ማህበረሰባዊ ጉዳዮች ወይ ደግሞ በብሔር ብሔረሰብ በእንደሱ አይነት ዙሪያዎች መቀለድ ነው የሚመርጡት። እንግዲህ በቀጥታ በአስተዳደሩ ላይ የተነጣጠሩ ቀልዶች በይፋ ባይበዙም አንተም ገልጸዋል፣ ለምሳሌ አንዳንድ ጊዜ ደግሞ መልካቸውን የመለወጥ ነገር አለ። ውስጠ ወራይ አይነት በስፋት የብሔር ብሔረሰቦች ወይ ደግሞ ሌላ መልክን የማስያዝ ሁኔታ አለ። እስኪ እንስማ፣ ከቀልዶቹና ያንተን አስተያየት ወስዳለሁ። ናብሩ ጭራ ከሰው ልጅ ጋር አጋጥሞ ጭራ ለማዛያዝ ፈለጋ ሰውዬው ሻርታት ብሎ ጭራ ያዘ። ለምን እስኪ ቀይር፣ ራሴን እንደ ተሰብሳቢዎች አድርጌ አርጌ ልሞክረዋል ነው እንግዲህ ጌታቸው፣ ምሳሌያዊ አነጋገርን መጠቀም የሜታፎር የሚሉትን ስሚሊዎችን የመጠቀም ሁኔታ አለ። እንዴት ነው አሁን የፖለቲካ ንግግርን ስናስበው አንድ ማህበረሰብ በዚህ መልኩ ራሱን ለመግለጽ በተለይ በአደባባይ የሚወስነው ምን ሲሆን ነው? ኢትዮጵያም ይሁን ወይ በተለያዩ ሀገራቶች መንግስት ወይ ሃይማኖት ተቋማት፣ የተደራጁ ተቋማት ባሉ ቁጥር የሚኖር ነገር ነው። ዛሬ ትናንት የተጀመረ ነገር ሳይሆን ከአርስቶትል ጊዜ ግሪክ ዲሞክራሲ አንስቶ ፖለቲከኞችን ወይ የሃይማኖት መሪዎችን የተለያዩ ተረቦች ይኖራሉ። እኛም ሀገር ይሄ አዲስ ነገር አይደለም። አለቃ ገብረሃናን ማንሳት እንችላለን። እንዲያውም አገራችን በቤተ ክርስቲያን ውስጥ የሚታወቀው ቅኔ የሚባል ሰምና ወርቅ በግጥም ነው ሰው የሚነጋገረው የሚያወራውን ነገር በፊት ለፊት ከመናገር ሰምና ወርቅን ይጠቀማል። በሚያስቁ ሁኔታ መናገር የሚፈልጋቸው ነገሮች ይገለጻሉ በግጥምም በቅኔም። እንዲያውም አንድ አሁን እሱን ስታነሳት፣ እዚያ ያለኝ በንጉስ እያሱ ዘመን ጎንደር ውስጥ ነው። አንድ አንገቱ ላይ ቢላዋና ድቁስ ይዞ በየአካባቢው እየተዘዋወረ የሰውን ሁሉ የተሰጠ እህል፣ ጌሾም ብቅልም ሲያገኝ ምንም አይምርም፣ ሁሉን ይበላል። ሰውነቱ በጣም የፋፋ ነው እና አንድ ቄስ ድርቆሻቸውን ዘርግተው እየጠበቁ ዳዊታቸውን እያነበቡ ነበርና፣ ይሄ የንጉሱ በግ መጥቶ ድርቆሻቸውን ይበላባቸዋል። ከዚያ በግጥም ነው የገለጹት፣ አስገቡና አርደው በሉት እንዲህ ብለው ገለጹት። እድሜ ለምናለው ለንጉሥ እያሱ ያንን የበግ ሙክት ቢለቀው፣ ንጉሱ በገዛ ቢለዋ፣ በገዛ ድቁሱ፣ አመስግኝ የበላሁ እስከ ራስ ምላሱ ብለው ተምረዋል። በእርግጥ ይህን ተናግረው በንጉስ እያሱ ምሕረት ነው ያገኙት። ኢትዮጵያ ውስጥ ያለው የመናገር ነጻነት በአደባባይ ቀልደኞች ቀልደው እንጀራቸውን የማያጡበት አሰራር ከመብት ጋር ከህገ መንግስት መብት ጋር እስኪ አገናኝና ግለጽልን። ይሄ ነገር እንዳልከው ለእኔ በኢትዮጵያ ውስጥ እየወረደ ዲክላይን እያደረገ የመጣው ከኃይለስላሴ ጊዜ ጀምሮ ይመስለኛል። ምክንያቱም አሁን በኢያሱን በዘውዲቱ ጊዜ በታሪክ መጽሐፎቻችን እንደምናነባውም በኢያሱ ዳቦ ነው ትራሱ፣ በዘውዲቱ ተደፋ ሌማቱ፣ እንደዚህ አይነት አባባሎች ነበሩ። በኃይለስላሴ ጊዜ የመጀመሪያው ኮንስቲትዩሽን ህገ መንግስት ሲወጣ የመናገር መብቶች እየታፈኑ ከዛ በደርግ ሰዓትም በጣም አስቸጋሪ እንኳን መናገርና መጻፍ ምንም ነገር ማይቻልበት ሁኔታ ነው ያለው። አሁን ሰው በፍርሀት ውስጥ የሚኖር ህዝብ ነው ያለው። ተቋማቱም፣ የሚዲያ ተቋማቱም በተለያዩ ምክንያቶች ተሸብበው ወይ ደግሞ የተለያየ ፈርጅ ውስጥ ያሉ ነው የሚሆኑት እና ይሄንን የፖለቲካ ቀልዶች ወይ ደግሞ ስላቆች ብዙ ጊዜ እየወረደ ያለበት ሁኔታ እና ብዙም ሰው እየሸሸ ያለበት አንዳንድ ኮሜዲያኖች አሉ ከሀገር የወጣ ነውም፣ እንደዚህ ስለምንቀልድ ነው የሚል ግሬስ የሆነ ጋዜጠኝነት የሚሰራው አስቀድመንም ያሰማናቸው አሉ። ጌታቸው የኢትዮጵያን እናቆምና አንድ ዜማ ሰምተን ወደ ኤርትራ እንሸጋገራለን። ዲጄ ፋትሱ እዚህ ስቱዲዮ ይገኛል። የጋቢና ቪኦኤ ቁጥር አንድ ዲጄ፣ አሁን ገና ያስገቡኝ ሂሳብ አልከፈልኩም። ጌችን እዚጋ እናቆመውና አንድ ሙዚቃ እንጋብዛቸዋለን። የኩኩ ሰብስቤ ሰበቤ የሚል ሙዚቃ በጣም አዲስ ነው፣ ደስ ይላል። What's up? Yo, this is 50 cent. What's up, y'all? I'm Beyoncé. What's going on? It's your boy Drizzy Drake. And you are now rocking with my homie, DJ I get

ለኢትዮጵያ ብዙ ብለናል። ኤርትራስ፣ በመንግስቱ ላይ መቀለድ ይቻላል? ኤርትራ መራም ሀይሌ እባላለሁ የምኖረው ዋሽንግተን ዲሲ ነው። ኤርትራ ብቶ እንደዚህ አይነት ቀልዶች መቀለድ ትችላለህ? ህይወት እኮ አለኝ። እዛ አንድ ጆክ እንደ ከተናገር ያልቅልሃል። እዛ ያው እንግዲህ ቀልድ፣ ማህበረሰቡ ግን ውስጥ ውስጡን ያወራል። ውስጡትማ ከሚታመን ሰው ጋር ያወራል። የሚታመኑ ያወራሉ። ማጆኮችም አላቸው። እንደው ምን ይላል ልማት ሎኮች አላቸው ለምሳሌ አሁን በቅርቡ አንዱ የነገረኝ የአለም የድመቶች ኦሎምፒክ ተካሄደ እና ይህ ድመት በሩጫ በዝል ላይ በአምስት ሺህ በአስር ሺህ ሜትር በማራቶን ዋንጫውን ወሰደ ሁሉ እያሸነፈ እና ወርቅ ወርቅ ሆነ አሁን ጋዜጠኞች ገርሟቸው እንዲብቻ እንዴት ሙሉ ወርቅ ይዛል አንድ ድመት ነው ለመሆኑ ምን የሚያደርጉልን እንክብካቤ ምን ምግብ የሚያበሉህ በያት እንክብካቤ የሚያደርጉልህ ብ ይቁታል

You are listening to Gabina VOA with your main man Henok Fenty and DJ Fatsu right here on the Voice of America. Check this one out. Don't miss it. Ke Ertra Santana ahon getachew yan tanastaay tenused be Ertra yallum huneta ke Ethiopia gar yetemasaasele meslalal askadme ndesamma nu. አንድ አይነት የፖለቲካ ታሪክ ያላቸው አገሮች ናቸው። ከዛ በተረፈ ግን ለኢትዮጵያም፣ ለኤርትራም ለማንኛውም ሀገር ፖለቲከኞች እንደዚህ አይነት የፖለቲካ ስላቅ ወይ ደግሞ ሕዝቡ በነፃነት የሚያወራ ከሆነ የውስጡን የሚናገር ከሆነ መማሪያም ነው የሚሆኑት መጠቂያ ብቻ ሳይሆኑ፣ እነኝህን ነገሮች ፖለቲከኞች እራሳቸውንም እያዝናኑ ሰውም ህዝቡ ምን እንደሚላቸውም እያወቁ ሊማሩበት የሚችሉ አይነት ሁኔታ ነው የሚሆነው። እንደዚህ አይነት ፖለቲካ ስላቆች የተለያዩ፣ አሁን እኔ ዘዴሊ ሾውን የምወደው ከቢቢሲ፣ ከሲኤንኤን ከምሰማቸው ዜናዎች በአማረ መልኩ አጣፍጦ ያን ነገር ያቀርብልኛል። ሲኤንኤን ነው ያለ እንደዚህ ተብሏል፣ እንዲ ቢቢሲ እንደዚህ ብሎ ነበር እንዲ ዬ ነው ተመልሽ የማየሆና ፖለቲከኞች የተሻለ ትግስት ልበሰፊ ሊሆኑ ይገባል። ልበሰፊ ሆኑ፣ በዛ ላይ ቀልድ ነው። ቀልድ ደግሞ ያስቃል ትንሽ። ስለዚህ ወደ ሰፊ ሆኑ ነው። እናመሰግናለን ጌታቸው። ጊዜያችን አጭር ነው። አሁን ደግሞ ወደ አዲስ አበባ እንመለስና ከእናንተው እንስማ። የደውሉት ቁጥር መስመሩ ለጊዜው ዝግ ነው። አዲስ አበባ ላይ ያለው ተወልጀ ያደኩት ወደ ትግራይ አካባቢ ነው። እንደው አንድ ጥያቄ ላንሳ እንግዲህ። ያውስ በኢትዮጵያ መንግስት ወይ በቀበሌ ወይ በአካባቢ አስተዳደር በአደባባይ መቀለድ ይቻላል አይቻልም? አይ እንደዚያ እንኳን ጥሩ አይደለም። አስረዝመው ነው። አይቻልም አሉ? እንዴት? አይ እንግዲህ የሚቻል አይመስል ያው ነገሩ በአሁኑ ሰዓት ሰው የራሱ ችግር ሩጫ፣ ወደ ስራ ወደ ምናምን ነው እንጂ መቼም ትኩረት እንትን ቢያደርገው እንደዚህ አይነቱ ነገር እኮ ጊዜ ሲኖር እና አንድ አይነት ነገር እኮ እንትን ሲሆን ነው መቀለድም መጫወትም የሚቻለው። ውስጥ ውስጡን ግን ያወራል። አዎ፣ ስማ መች ይቀራል፣ ይስቃል? አዎ። ምን ይላል እንግዲህ? እንጃ እንግዲህ። ብዙ አታናግረኝ ነው። በጣም ነው የማመሰግነው። የት ከተማ ነው? አዲስ አበባ እርስዎ እንደው ቀልድ ቢኖረዎት በአደባባይ ይናገራሉ? በመንግስት ወይ በቀበሌ አስተዳደር ዙሪያ የተቀለዱ ቀልዶች ይሄ ቀልድ አይደለም። በጣም ቀልደኛ ነዎት። የት ከተማ ነው ሆን ያለት? አዲስ አበባ ነው። አዲስ አበባ ነው። አይ ድምፆት የወጣት ይመስላል። አንተ ልበል እንዴ? ነው ተሳስቻለሁ። ይቻላል፣ ይቻላል። በቃ አንተ ልበል እንግዲያውስ። በጣም ጥሩ ቀልድ ነው የቀለድከው እንግዲያስ ግን እንዲያው በመንግስት የሚቀልዱ አሁን፣ ክበበው ገዳን ታውቀዋለህ አይደለም? ክበበው በጣም ከሚመቹኝ ኮሜዲያኖች አንዱ ነው። ሁሉንም ነው እኮ የሚያነሳው። በጣም የሚመች ኮሜዲ ነው። ማንን ሆኖ ሲጫወት ደስ ይላል? ማንን ሆኖ ሲጫወት ደስ ይላል? ሸምሱ፣ ሸምሱ። እስቲ ስለ ሸምሱን ሁንልኝ እስቲ ለደቂቃ ከዛ ለህ ሚስቱ አርግዛ አማረኝ ብላ ስትነግረው ምን ነበር ያለው? በለዋ፣ መቶ ብር። ብዙ ቀልዶች አሉትና በጣም ደስ የሚል ኮሜዲ ነው። ያው ብዙ አድናቂም አሉ።

ብሶቱን በቀልድ መልክ ነው የሚናገረው። እንግዲህ ኮሜዲያን ብቻ ሳይሆን ኮሜዲያን፣ ለነገሩ እኛ ኮሜዲያን ምንም ፋይዳ የምንሰጠው ነገር የለም ያገኘነውም ነገር የለም። ፋይዳ ማለት እዳ እንጂ ፋይዳ ያገኘነው ነገር የለም የሰጠነውም ነገር የለም እና ለህብረተሰቡ ሊሰጥ ይችላል ፋይዳ፣ ለእኛ ግን ምንም እዳ ነው እንጂ ፋይዳ የለም። በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ጋቢና ቪኦኤ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሀሽታክ የመሰላል ምልክት ነው፣ ልክ ነው። ለዛሬ ምሽት ያሰናዳናቸው ዲጄ ፋትሱ እናመሰግናለን። ሂቴትን ሪላክስ ብለናል። ዝግጅቶቻችን በቂ መረጃዎች እንዳስጨበጧችሁ፣ ዘና ፈታ እንዳደረጓችሁ እናምናለን። የስልክ ቁጥራችን እንስጣችሁ፣ መስታወት አዎ፣ 2022059942 የውስጥ መስመር 14 ነው። መውረጃችን ደርሷል እንግዲህ፣ እኛ ስናስተናግዳችሁ ያመሸነው ሄኖክ ሰማግዜር እና መስታወት አራጋው ነን መልካም ምሽት በነገው ጉዞ ተመልሰን እንገናኛለን